የኢትዮጵያና የኤርትራ የድንበር ጦርነትን ተከትሎ የተቀዛቀዘው የምዕራባውያኑና የኤርትራ ግንኙነት ፕሬዝዳንት ኢሳያስ አፈወርቄ የትግል ጓዶቻቸውን ወደ ወኅኒ አግዘው ጋዜጠኞችን በኮንቴነር እስር ቤቶች ሲከረችሙ የበለጠ አረንቋ ውስጥ ገባ። የኢትዮ ኤርትራ የድንበር ኮሚሽን የወሰነላቸውን የድንበር ይገባኛል ውሳኔ በተለይም አወዛጋቢዋን ባድመን መልሱልኝ ሲሉ የኢትዮጵያ መንግስት መጀመሪያ እንደራደር በሚል እምቢታ ሲገፋበት የምዕራቡ ዓለም በተለይም ደግሞ ዩናይትድ ስቴትስ አሜሪካ ኢትዮጵያን ደግፋ መቆሟ ለአስመራ ሰዎች መልእክቱ ግልጽ ነበር በጊዜው። በዚህም አላበቃም። ኤርትራ በሶማሊያ እስላማዊ ሸማቂዎችን ትረዳለች በሚል በሁለት ዙር የተከናነበችውን ማዕቀብ በኢትዮጵያ ጎትጓችነት ከፊት ሆና የመራችው ዩናይትድ ስቴትስ መሆኗ አስመራና ዋሽንግተንን ሆድና ጀርባ አደረጋቸው። ኤርትራን ባጸፋው በድንበር አካባቢ ሰፍሮ የነበረውን የመንግስታቱ ድርጅትን ሰላም አስከባሪ ከማባረር ጀምራ በአስመራ ያሉ የምዕራብ ሀገር ዲፕሎማቶችን እንቅስቃሴ ገደበች። ብዙዎቹ የምዕራብ ሀገራትም አምባሳደሮቻቸውን አስወጥተው በተወካይና በጉዳይ አስፈጻሚ ደረጃ ግንኙነታቸውን ዝቅ አደረጉ። ከዚሁ ውጦስ ጋር በተያያዘም ከ50 የማያንሱ ኤርትራውያን የአሜሪካ ኤምባሲ ሰራተኞች ለእስር እንዲዳረጉ ሆኗል። የፕሬዝዳንት ኢሳያስ መረር ያለ አጸፋ ምዕራባውያን ክደውኛል በሚል ሽፋን ይቅረብ እንጂ ምዕራባውያኑ በአስመራ መላወሻ ካገኙ ለፕሬዝዳንቱ ጉድጓድ እንደሚምሱላቸው ቀድሞው የተገነዘቡ ይመስላሉ። ፕሬዝዳንት ኢሳያስን የበለጠ መራር የሚያደርጋቸው ደግሞ በእሳቸው ላይ ውንጀላ የሚያዘንቡት ምዕራባውያን በተለይም አሜሪካ ከኢትዮጵያ ጋር ያላት ወዳጅነት የበለጠ የጎለበተ መምጣቱ ነው። ለዋሽንግተን ባለስልጣናትም ጉዳዩ በምርጫ ላይ የተመሰረተና የአሜሪካንን ዘላቂ ጥቅም መሰረት ያደረገ መሆኑን በተደጋጋሚ ሲያስረዱ ይደመጣሉ። ከኢትዮጵያ መወዳጀት ኤርትራን እንደሚያሳጣ ቢያውቁም ጸረ ምዕራባን አቋም ያላትን ኤርትራን ማግለል የሚያስከፍለው ዋጋ ኢምንት ነበር። በወቅቱ ኢትዮጵያ በፊኗ ሽብርን ትደግፋለች፣ ክፍለ አህጉሩን ታተራምሳለች በሚሉ ውንጀላዎች ኤርትራን ከምዕራቡ ዓለም ለመነጠል ያደረገችው ጥረት ከሞላ ጎደል የተሳካ ነበረ። የዚህ ስኬት አንዱ መገለጫው ኤርትራ በሶማሊያ ጣልቃ ትገባለች በሚል የተጣለባት ጠንከር ያለ ማዕቀብ ነው። ማዕቀብ በከፍተኛ ቁጥር የሚፈልሰው የሀገሪቱ ወጣትና የሀገሪቱ የኢኮኖሚ ቀውስ መባባስ ኤርትራ እስከዛሬ ይዛ የነበረውን አቋም እንድትመረምር ምክንያት ሆናታል ይላሉ የዋዜማ ምንጮች። የኤርትራ ወዳጅ የሆኑ ሀገራትም ለፕሬዚዳንት ኢሳያስ አፈወርቄ ምክራቸውን ለግሰዋቸዋል። በቅርቡ ፕሬዚዳንት ኢሳያስ ወደ ሱዳን ባቀኑበት ወቅት የሱዳኑ ፕሬዚዳንት ኦመር ሐሰን አልበሽር ከኢራን ጋር የነበረኝን ግንኙነት አቀዝቅዤ ወደ ሳዑዲ አረቢያና ኤሚሬትስ ፊቴና ዙር ያለሁ እናንተም አስቡበት የሚል የግል ምክር እንደሰጧቸው የካርቱም ምንጮች ይጠቁማሉ። ፕሬዚዳንት ኢሳይያስ ወደ ሳዑዲ አረቢያ ባቀኑበት ወቅትም አቋማችሁን አስተካክሉ፣ በተለይም ደግሞ በየመን ጉዳይ ያላችሁን አፍራሽ ሚና እናውቃለን እና አስቡበት ከተባሉ በኋላ ጉዳዩን በብርቱ ሲያብሰለስሉት መቆየታቸውም እየተሰማ ነው። ከሁለት ሳምንት በፊትም ፕሬዚዳንት ኢሳያስ ወደ ኳታር አቅንተው የጠበቃቸው ምክር ተመሳሳይ ነው። ኤርትራ ከየመን ጋር ባላት የጂኦግራፊያዊ ቅርበት ብቻ ሳይሆን በየመን ሁቲ ሚሊሻዎች ጋር ባላት ግንኙነት በሳውዲ የሚመራው ጥምር ኃይል ሊያመጣው ሊያመጣ ያልቻለውን ወታደራዊ ድል በድርድርና በማግባባት ለመፈጸም ጠቃሚ ሚና እንደምትጫወት ብዙዎች ያምናሉ። በሀገር ቤት ያለው የኢኮኖሚ ቀውስ በክፍለ ሀገሩ ያለው ነባራዊ ሁኔታና እንደ ጥሩ አጋጣሚ ሊታይ የሚችለው የየመን ቀውስ ታሳቢ ተደርገው ኤርትራ በቅርቡ ይፋዊ ባልሆነ መንገድ ግንኙነቷን ከምዕራባውያኑ ጋር ለማደስ ያላትን ፍላጎትና ተባባሪነት ይፋዊ ባልሆነ መንገድ እየገለጸች ትገኛለች። በደርግ ስልጣን ማብቂያ ወቅት የአሜሪካ የውጭ ጉዳይ መስሪያ ቤት ሹም እና አደራዳሪ የነበሩት ሄርማን ኮን ከወራት በፊት ኤርትራን ከቆፈኑ እናውጣት በሚል ኤርትራን ማግለል ለክፍል አህጉሩም ይሁን ለአሜሪካ ጥቅሞች ተመራጭ አለመሆኑን ያመለከቱበትን ጽሑፍ አቅርበው ነበር። ከጽሁፉ ተከትሎም የተለያዩ ክርክሮች ሲደረጉ የኤርትራ ዲፕሎማቶችና ቅጥረኛ ጉዳይ አስፈጻሚዎች ወይም ሎቢ ግሩፕስ የአሜሪካ ባለስልጣናት በኤርትራ ላይ የሚከተሉትን ፖሊሲ እንዲመረምሩ ሲወተውቱም ሰንብተዋል። የአሜሪካ መንግስት አሸባሪ ብሎ ከፈረጃት ሱዳን ጋር አዲስ የግንኙነት ምዕራፍ መክፈቱ ከሳምንታት በፊት የአሜሪካ የልዑካን ቡድን ወደ ሱዳን መላኩን የተመለከቱ በአስመራና በዋሽንግተን መካከል አዲስ ምዕራፍ ይከፈታል የሚል ግምት ሰንቀዋል። በኢራንና በኪዩባ ዙሪያ አዳዲስ የግንኙነት ምዕራፍ የከፈተው የኦባማ አስተዳደር ከኤርትራ ጋር ፍቅርን እንደገና ማለቱ የሚያስከፍለውን ዋጋ አስልቶ የጨረሰብ አይመስልም። ይሁንና በቅርብ ሳምንታት በሁለቱ ሀገራት መካከል በሶስተኛ ወገን የሚደረጉ የሀሳብ ልውውጦች መኖራቸውን የዋዜማ ምንጮች ጠቁመዋል። በአስመራ የሚገኘው የአሜሪካ ኤምባሲም ምንም እንኳን ኤርትራዊ ሰራተኞቹ ወህኒ ቢሆኑም በባህል ጉዳይ ላይ እያተኮረ ወርክሾፕና የሥነ ጥበብ ውድድር በማድረግ የተዘጋ በሩን ገርበብ ያደረገ መስሏል። የኤምባሲው ማኅበራዊ ገጾችም ወዳጅነትን የሚሰብኩ መልእክቶች የሚነበብባቸው ሆነዋል። የአስመራም ሰዎች ከወታደራዊ መንደርደሪያነት እስከ ኢንቨስትመንት ድረስ በራችን ክፍት ነው እያሉ ይገኛሉ ይህ ደግሞ ኤርትራ ከማንም ወገን ወታደራዊ ወገንተኝነት አልፈልግም የሚለው አቋማ መቀየሩን አንድ ጠቋሚ ነው የኦባማ አስተዳደር በቀሪው የስልጣን ዘመኑ ኤርትራን ከቆፈኑ ይታደጋት ይሆን የሚለው ጥያቄን ለመመለስ ሁለት መሰረታዊ ስሌቶችን ሊከተል ይችላል የመጀመሪያው ከኢትዮጵያ ጋር በማግባባትና ያለውን ውጥረት በማርገብ በተለይም ኢትዮጵያ ባድመን እንድትለቅና የወደብ አገልግሎት እንድታገኝ በማድረግ ግንኙነቱን ማሻሻል ይሆናል። ይህ በአንጻራዊነት ረዘም ያለ ጊዜ የሚወስድ ይሆናል። በኦባማ የስልጣን ዘመንም የመሆን እድሉ የመነመነ ነው። ሁለተኛው አማራጭ ያለ ኢትዮጵያ ይሁንታ ውሱን የሆነ የዲፕሎማሲ ትብብር ከኤርትራ ጋር መጀመር አሁን ያለውን በጉዳይ አስፈጻሚ ደረጃ ያለ ኤንባሲም ወደ ሙሉ አምባሳደር ደረጃ ከፍ በማድረግ የአሜሪካ አጋር የሆኑ ሀገራት እንደ ሳውዲ አረቢያና ሌሎች በየመን ለሚደረገው ዘመቻ ትብብር እንድታደርግ ኤርትራን ማግባባት ሊሆን ይችላል። በኤደን ባህረ ሰላጤና በቀይ ባህር አካባቢ ያለውን የኢራን እንቅስቃሴ ለመግታትና ለመቆጣጠርም ኤርትራ ጠቃሚ ሀገር ልትሆን ስለምትችል ይህ አማራጭ በአመዛኙ በሶስተኛ ሀገራት በኩል የሚደረግና ኢትዮጵያን እንብዛም የማያስኮርፍ ሊሆን ይችላል። ኤርትራ ከአውሮፓ ሀገራትም ጋር ግንኙነቷን ለማሻሻል ባለሥልጣናቷን ወደ ተለያዩ የአውሮፓ ሀገሮች የላከች ሲሆን የተወሰኑ የአውሮፓ ሚኒስትሮችም በቅርብ ሳምንታት አስመራን ጎብኝተዋል። ጉብኝቱ በገፍ የሚፈልሱ ስደተኞችን ማቆም የሚቻልበት ሁኔታ ላይ ለመምከር ይሁን እንጂ፣ የየመኑን ቀውስ ተከትሎ ኤርትራን በዓለም አቀፉ መድረክ ማሳተፍ ተገቢ ነው የሚሉ አስተያየት ሰጪዎች እየተበራከቱ መምጣታቸው ለአስመራ አዲስ ዕድል ከፍቶላታል። ዓለም አቀፉ ማህበረሰብ ኤርትራን ወደ መድረኩ ለመመለስና ከመገለል ለማውጣት የሚያመቻቸው እድል የኢኮኖሚ ማካካሻና አዳዲስ የዲፕሎማሲ ጉልበትን ይዞ መምጣቱ አይቀሬ ነው። የዛኑ ያህልም በሰብዓዊ መብት ጥሰት ጥሩ ስም የሌላትን ኤርትራንና ፕሬዝዳንቷን ኢሳያስ አፈወርቄን ተጠያቂ የሚያደርጉ ለረድኤትና ለዓለም አቀፍ ድርጅቶችም በሀገራቸው መላወሻ መፍቀድና ሌሎችንም ግዴታዎች ይጥልባቸዋል። ይህ ደግሞ ለፕሬዝዳንት ኢሳያስ ሌላ ራስ ምታት ይሆናል። አርጋዋሽኔም ለዋዜማ ራዲዮ